የቀድሞው የጋና ፕሬዚደንት ጃን ድራሃሚ ማሃማ ለሁለተኛ ጊዜ በመመረጥ ታሪክ ሰርተዋል። ገዢውን ፓርቲ የኢኮኖሚ ቀውሶች አያያዙን ያልወደዱለት መራጮች በድምፃቸው የቀጡት ሲሆን ፓርቲው ትናንት መሸነፉን ተቀብሏል። የገዢው የአዲሱ የአርበኞች ፓርቲ ፕሬዚደንታዊ እጩ ምክትል ፕሬዚደንቱ መሃማዱ ባሙያ የኑሮ ውድነት ያበሳጨው ሕዝብ ለውጥ መፈለጉን አምነው ተቀብለዋል። we pledge to ensure that we have a very smooth transition ቁርጠኞች የሆንን ዲሞክራቶች እንደመሆናችን የመንግስት ስራ ሳይደናቀፍ ለመቀጠል ይችል ዘንድ ሽግግሩ በደንብ መከናወኑ እንደምናረጋግጥ ቃል እንገባለን። ብሔራዊ አርበኞች ፓርቲ ኤንፒፒ ለሚመጣው መንግስት የሚያስፈልገውን ድጋፍ በመስጠት ኃላፊነቱን ይወጣል። በእርሳቸው በዘንድሮ ምርጫ መሸነፍም ገዢው ኤንፒፒ በፕሬዝደንት ናና አኩፎ አዶ መሪነት ያሳለፈው የስምንት ዓመታት የስልጣን ዘመን አክትሟል። የኋለኛው የናና አኩፎ አዶ የስልጣን ዘመን ምዕራብ አፍሪካዊቱ ሀገር ከምንጊዜውም የከፋ የኢኮኖሚ ትርምስ ውስጥ የገባችበት፣ ዕዳዋን ለመክፈል ያልቻለችበት ደረጃም የደረሰችበት ነበር። የቀድሞ ፕሬዚደንት መሃማ ደጋፊዎች አክራ በሚገኘው የፓርቲያቸው የዘመቻ ጽህፈት ቤት ደጃፍ ላይ የፓርቲውን አረንጓዴ ነጭና ቀይ ቀለም ያለው ባንዲራ እያውለበለቡ በሆታ ደስታቸውን ገልጸዋል። ላይላ አልሐሳን የመሐማ ደጋፊ ናቸው። ጋና አረንጓዴ ነች። ጋና አሸንፋለች። ደስ ብሎናል። የተከበሩ ጆን ዳርማኒ ማሃማ በማሸነፋቸው ደስ ብሎናል። ተመልሰው ወደ ስልጣን አይመጡም ብለው ነበር ግን መጥተዋል። ጋና ሊገነቡልን መጥተዋል። ትምህርት ቤት ያስፈልገናል፣ ሆስፒታል ያስፈልገናል፣ ስራ እንፈልጋለን። አሁን ኢኮኖሚያችን 24 ሰዓት ሊንቀሳቀስ ነው። የ66 ዓመቱ ማሃማ እና ፓርቲያቸው ብሔራዊ ዴሞክራቲክ ኮንግረስ ፓርቲ እንደ አውሮፓውያን የዘመን አቆጣጠር ከ2012 ዓመተ ምህረት። እስከ 2017 ጋናን መርቷል። ቀጣዩ የአፍሪካ ንክርሶች ዘገባ ደግሞ ወደ ናሚቢያ ይወስደናል። የናሚቢያ የመጀመሪያ ሴት ፕሬዝደንት ሆነው የተመረጡት ኔቱምቦ ናንዲ እንዳይትዋ አስተዳደሩን ሲረከቡ ቅድሚያ ትኩረት ከሚሰጧቸው ጉዳዮች መካከል አንዱ ሰሜኑን ከደቡባዊው አካባቢ የከፈለውን ሬድ ላይን በሚል ስያሜ የሚታወቀውን አጥር ማስወገድ እንደሚሆን አሳውቀዋል። የናሚቢያ የዘመነ ቅኝ አገዛዝ ቅሪት የሆነው ድንበር በሰሜኑ እና በደቡቡ የሀገሪቱ ክፍሎች መሀል የግብርና ውጤቶች በተለይም ስጋ እንዳይገባ ለመቆጣጠር የታለመ ነው። እንደ አውሮፓውያን የዘመን አቆጣጠር በ1890ዎቹ ዓመታት የቀንድ ከብቶች በሽታ ወረርሽኝ ሲቀሰቀስ ጀርመኖቹ ቅኝ ገዢዎች በሰሜኑና በደቡቡ የሀገሪቱ ክፍሎች መካከል የቀንድ ከብቶች ዝውውር በነጻ ይካሄድ የነበረውን ከለከሉ። ክልከላው በደቡብ አፍሪካ አገዛዝ ዘመንም ጸንቶ የቀጠለ ሲሆን በ1960ዎቹ ዓመታት ያገዛዙ ባለስልጣናት ሰሜኑን ክፍል ከደቡቡ አካባቢ የሚለይ ወደ 1000 ኪሎ ሜትር ገደማ ርዝማኔ ያለው አጥር ሰሩ። በአጥሩ ሰዎች በነፃነት ሊገቡ ሊወጡ ይችላሉ። አትክልት፣ ፍራፍሬና ስጋ የመሳሰሉ የግብርና ውጤቶችን ግን ማስገባት ክልክል ነው። ባለፈው ወር በተካሄደው የምክር ቤት አባላት ምርጫ በሶስተኝነት ያጠናቀቀው ኤአር ንቅናቄ የተባለው የፖለቲካ ፓርቲ በተለምዶ ቀዩ መስመር ተብሎ የሚጠራውን ይህንን አጥር እንዲያፈርስ ለማስገደድ በሀገሪቱ መንግስት ላይ ክስ መስርቷል። መንግስት አጥሩን እስካሁን እንዳለ ማቆየቱ በአብዛኛው በሰሜኑ የሀገሪቱ ክፍል የሚኖሩትን እና የሀገሪቱን ህዝብ አብላጫ ቁጥር የሚይዙትን ጥቁሮቹን ዜጎች በኢኮኖሚ እየጎዳ ነው ብለዋል። የኤአር ንቅናቄ ፓርቲ የምክር ቤት አባል ጆርጅ ካምባላ ለቪኦኤ በሰጡት ቃል አጥሩ እንዲወገድ የያዝ ነው ጥሪ የሰሜን ናሚቢያ መራጮች ድጋፍ ያለው ነው ብለዋል። ቀይ መስመር አጥርን በሚመለከት ሶስት ጥናቶች ተካሂደዋል። ሶስቱም ጥናቶች ይፍረስ የሚል ምክር ሀሳብን ያቀረቡት ምክንያቱም አንዴ የአጥር ከፈረሰ የግብርናው ዘርፍ ለኢኮኖሚው አሁን የሚያበረክተው አስተዋጽኦ በሶስት እጥፍ ያድጋል። ናሚቢያ ወደ ውጭ ከምትልካቸው ዋና ዋና ምርቶቿ መካከል አንዱ ስጋ ነው። እንደ አውሮፓውያን አቆጣጠር በዚህ በ2024 ዓ ም መጀመሪያ ወደ ውጭ ከላከቻቸው የስጋ ውጤቶች ውስጥ 42 ከመቶ ወደ አውሮፓ ህብረት ሀገሮች የተላከ ነው። ሆኖም ስጋው በጠቅላላ ከቀዩ መስመር ወይም ከሬድላይን አጥር በስተደቡብ ባለው የናሚቢያ አካባቢ የተመረተ ነው። አዲስ ተመራጯ ፕሬዚደንት ኔቱምቦ ናንዲ ንዳይትዋ ባለፈው ሳምንት በአንድ ጋዜጣዊ ጉባኤ ላይ ቪኦኤ ላቀረበላቸው ጥያቄ በሰጡት መልስ አሁን ኤአር ንቅናቄ ፓርቲ የፖለቲካ ነጥብ ለማስቆጠር ብሎ ነው እንጂ ከስድስት ዓመታት በፊት በተካሄደ አገር አቀፍ የመሬት ጉዳይ ጉባኤ ላይ አጥሩ መፍረስ እንዳለበት ስምምነት ተደርጎበታል ብለዋል። ኢኮኖሚው ላይ አስተዋጽኦ ይኖረዋል። በዚህ ምክንያት መንግስታችን፣ ቀስ በቀስ ስራ ላይ የሚያውለውን እቅድ እያዘጋጀ ነው። እዚያ ደረጃ ቀስ በቀስ ለመድረስ የምንችልበትን እቅድ ጀምረናል። የአጋጣሚ ነገር ሆኖ ነው እንጂ ውሳኔው አገራዊ ውሳኔ ነው። አጥሩ መቼ እንደሚፈርስ አሁን የወጣ የጊዜ ሰሌዳ የለም። በደቡባዊ ናሚቢያ የንግድ እርሻ ባለቤት ገበሬ የሆኑት የቀድሞ ጠቅላይ ሚኒስትር ናሃስ አንጉላ። የአጥሩ መፍረስ ጉዳይ የሰሜን ናሚቢያ ገበሬዎች አንዳንዴ ከብቶቻቸውን ለግጦሽ ወደ አንጎላ ግዛት ይዘው ስለሚገቡ የተወሳሰበ ነው ይላሉ። አጥሩ የቅኝ አገዛዝ ዘመን ቅሪት ይሁን እንጂ የናሚቢያ የስጋ ሀብት ከበሽታ ነፃ ሆኖ ወደ አውሮፓ ገበያዎች መቅረብ እንዲችል ረድቷል ይላሉ። በሰሜን አካባቢ የቀንድ ከብቶች በሽታ በየጊዜው የሚቀሰቀስ መሆኑንም አንስተዋል። የተወሳሰበ ጉዳይ ነው። እንደምታውቁት ሰሜናዊ ናሚቢያ ከልክ በላይ ብዛት ያለው ሕዝብ ነው የሚኖረው። አንዳንዶቹ ገበሬዎች ከብቶቻቸውን ለግጦሽ እስከ አንጎላ ድረስ ነርተው ይሄዳሉ። ስለዚህ ወሰኑን መክፈት ከተፈለገ አጥሩም ማፍረስ ነው። ደግሞም ከአንጎላ ጋር የከብቶችን ክትባት በሚመለከት በትብብር መስራት ያስፈልጋል። በየጊዜው መከተባቸውን ማረጋገጥ ያስፈልጋል። ኤአር ንቅናቄ ፓርቲ አጥሩ እንዲፈርስ ለፍርድ ቤት ያስገባው አቤቱታ እንደ አውሮፓውያን አቆጣጠር ጥር 21 ቀን እንደሚሰማ እና ችሎቱ አስር ቀን ድረስ እንደሚወስድ ተመልክቷል። ይሁን እንጂ ጉዳዩ የተወሳሰበ ከመሆኑ አኳያ ዳኞች ውሳኔ ለመስጠት በርካታ ወራት ሊወስድባቸው እንደሚችል ነው የሚጠበቀው።